Voice of America. የደቡብ ሱዳን ገዢ ፓርቲ ኤስፒኤልኤም ውስጣዊ ችግር ከተፈታ በሀገሪቱ ያለው ችግርም ሊፈታ ይችላል ሲሉ የኢትዮጵያ ጠቅላይ ሚኒስትርና የኢህአዴግ ሊቀመንበር ኃይለማርያም ደሳለኝ ተናገሩ። ፓርቲው ራሱን ለሚገመግምበትና ለሚያይበት ቀጣይ ስብሰባ መንገድ የሚጠርግ ውይይት በአዲስ አበባ ተከፍቷል። ውይይቱን የሚያስተባብሩትና የሚመሩት የኢትዮጵያው ገዢ ፓርቲ ኢህአደግና የደቡብ አፍሪቃው ገዢ ፓርቲ የአፍሪቃ ብሔራዊ ኮንግረስ ሲሆኑ በኢትዮጵያ በኩል የጠቅላይ ሚኒስትር ኃይለማርያም ደሳለኝ ልዩ አማካሪ አቶ በረከት ስምዖን በዚሁ ኃላፊነት ተሰይመዋል። ዘጋቢያችን እስክንድር ፍሬው ከአዲስ አበባ የላከው ዘገባ ቀጥሎ ይቀርባል። የሕዝቡን ትግል መርታችሁ ሀገር ነጻ ካወጣችሁ በኋላ ዛሬ እንዴት እርስ በርሳችሁ ትዋጋላችሁ የሚል መልእክት ያለው ነው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በአዲስ አበባ ለተሰባሰቡ የደቡብ ሱዳን ገዢ ፓርቲ ኤስፒኤልኤም አመራሮች የተናገሩት። ያንን ረጅም የትግል ዘመን አስቡት ሲሉም ጠይቀዋል። ነፃ ለመውጣት ያካሄዳችሁትን ረጅም መንገድ እንድታስቡ ታሳስባችኋለሁ። በትግላችሁ ያገኛችኋቸውን ውጤቶች ወደኋላ ላለመመለስ እምቢ በሉ። በፓርቲው አመራሮች መሃል የተነሳውን አለመግባባት ተከትሎ በተፈጠረው ቀውስ ተጎጂዎቹ ራሳችሁ መሆናችሁ ያሳዝነናል። መተማመን አቅቷቸው ዛሬ ሶስት ቦታ የተከፈሉት የደቡብ ሱዳን ገዢ ፓርቲ ኤስፒኤልኤም አመራሮች ጠቅላይ ሚኒስትሩ እንዳሉት ከሰሜን ሱዳን ነጻ ለመውጣት በተደረገው ትግል በርካታ መንገድ አብረው የተጓዙ ናቸው። ወደ ደም አፋሳሽ ግጭት ላመራው ለዚህ አለመግባባት ዋናው ምክንያትም በዚሁ ገዢ ፓርቲ በኤስፒኤልኤም ውስጥ ያለ ችግር መሆኑን በርካታ ተንታኞች ይናገራሉ። መንግስትና ተቃዋሚዎች በሚል ጎራ ለይተው እየተፋለሙ ያሉትም የአንድ ፓርቲ አባላት ናቸው። የገዢው የሱዳን ህዝብ ነጻነት ንቅናቄ ኤስፒኤልኤም ዛሬ እርስ በርስ የሚፋለሙት ሰዎችም ናቸው። ደቡብ ሱዳንን ከሰሜኑ ነፃ ለማውጣት የተደረገውን ትግል የመሩት ሁለቱን ተፋላሚ ወገኖች እያደራደረ የሚገኘው የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ ከዚህ ጎን ለጎን ሌላ የውይይት መድረክ አዘጋጅቷል። እንደ መንግስት ለሁለት እና ለሶስት የተከፈሉት የደቡብ ሱዳን ባለስልጣናት እንደ ፓርቲ ግን ሁሉም የኤስፒኤልኤም አባላት በመሆናቸው ውስጣዊ ችግራቸውን እንዲመረምሩ የሚያስችል ነው። ውይይቱ ባለፈው ቅዳሜ የተከፈተው ይህ የውይይት መድረክ የኤስፒኤልኤም አመራር ራሱን ለሚያይበትና ለሚገመግምበት ቀጣይ ስብሰባ መንገድ የሚጠርግ መሆኑ ተገልጿል። ይህንን ውይይት የሚያስተባብሩትና የሚመሩትም የኢትዮጵያው ገዢ ፓርቲ ኢህአዴግና የደቡብ አፍሪካው ኤንሲ ናቸው። የኢህአዴግ ሊቀመንበር ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመክፈቻው ላይ እንዳሉትም የኤስፒኤልኤም የፓርቲ ችግር ከተፈታ የሀገሪቱ ችግርም ይፈታል። የኤስፒኤልኤም አመራሮች የጠለቀ እውቀት እንዳላችሁ አምናለሁ። የጋራ ልምዳችሁም በፓርቲ ውስጥ ያለውን ልዩነት ብቻ ሳይሆን በኢጋድ እየተካሄደ ላለው የደቡብ ሱዳን የሰላም ስምምነት ሰፊ አስተዋጽኦ ያደርጋል። በፓርቲው ውስጥ ያለው አለመግባባት ከተፈታ በሀገሪቱ ያለው ችግርም በአብዛኛው እንደሚፈታ ምናለሁ። ኢህአዴግና ኤኤንሲ ለዚህ ውይይት የተሻለውን ሁሉ እያደረጉ መሆኑንም ጠቅላይ ሚኒስትሩ አስረድተዋል። አንጋፋ ካድሬዎቻችንንና ከፍተኛ አመራሮቻችንን መድበናል ሲሉን የተናገሩት ጠቅላይ ሚኒስትር ኃይለማርያም የኤስፒኤልኤምን አመራሮች እንዲያወያዩ የመደቧቸው ልዩ አማካሪያቸውን አቶ በረከት ስምኦንን ነው። አቶ በረከት በንግግራቸው ፈታኝ ላሉት ኃላፊነት በመታጨታቸው አመስግነዋል። በኢህአዴግ አመራር ይህ ፈታኝ ኃላፊነት ስለተጣለብኝ ክብር ይሰማኛል። የኢህአዴግ ሊቀመንበር ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ደቡብ ሱዳን በአገር ውስጥ የተፈጠረውን ቀውስ ለመፍታት እንድትችል በመደገፍ ረገድ የሚሰጡት አመራርና ላሳዩት ቁርጠኝነት ላመሰግናቸው ወዳለሁ በኤስፒኤልኤም ውስጥ የተፈጠረው ችግር የቤተሰብ ችግር ነው ያሉት አቶ በረከት መፍትሄውም ከዚያው ሊመጣ እንደሚገባ አስረድተዋል የእኔ ስሜት ምንድነው ኤስፒኤልኤም ውስጥ የተፈጠረው የቤተሰብ ችግር ነው ሁሉም ቤተሰቦች ደግሞ ችግሮች ካሏቸው ልዩነት በችግሩ መጠን በቤተሰቦቹና በጎረቤቶቹ ላይ በሚደቅነው አደጋና በተለይ ደግሞ እያንዳንዱ ቤተሰብ ችግሩን ለመፍታት በሚሞክርበት መንገድ ላይ ነው። አሁን ደቡብ ሱዳን የገባችበት ቀውስ የተጀመረው በኤስፒኤልኤም ውስጥ እስከሆነ ድረስ መፍትሄውንም ማግኘት የሚቻለው ኤስፒኤልኤም ቤተሰቡ ውስጥ በመሰባሰብና በመነጋገር ነው። በደቡብ ሱዳን ገዢ ፓርቲ ውስጥ ያለው ልዩነት ግን ሰፊ መሆኑ እየታየ ነው። ፕሬዝዳንት ሳልቫኪርና ደጋፊዎቻቸው በመንግስትነት ቀጥለዋል። እርሳቸው ያባረሯቸው የቀድሞ ምክትል ፕሬዚዳንት ሁለተኛውን ቡድን ማለትም መሳሪያ ያነሱ አማጽያንን ይመራሉ የመፈንቅለ መንግሥት ሙከራ አድርጋችኋል በሚል ታስረው የነበሩና በኋላም የተፈቱ ሰባት የኤስፒኤልኤም እና የመንግሥት ከፍተኛ ባለሥልጣናት ደግሞ ከሁለቱም ወገን አይደለንም በሚል ሶስተኛ ቡድን ፈጥረዋል በውይይቱ መክፈቻ ላይ የተገኙትም የመንግስትና ከእስር የተፈቱት ሰባት ሰዎች ተወካዮች ብቻ ናቸው። የአማጽያኑ ተወካዮች በስፍራው አልነበሩም። ከእስር የተፈቱትን ባለሥልጣናት ወገን የሚመሩት የቀድሞው የደቡብ ሱዳን የውጭ ጉዳይና የካቢኔ ጉዳዮች ሚኒስትር ደንግ አሎር ተቃዋሚዎቹ መጋበዛቸውን ተናግረዋል። ለምን እንዳልተገኙ ግን አላውቅም ምን ያሉት ለቪኦኤ ሲያስረዱ ሌሎቹም ተቃዋሚዎቹም ማለት ነው። ለምን እንዳልመጡ አላውቅም፣ ግን ተጋብዘዋል። እንደተጋበዙ መረጃው አለኝ፣ ምክንያቱም ይህንን ከመንግሥት የልዑካን ቡድን ጋር አንስተን ነበር። በውይይቱ መካተታቸውን በመቀበላቸው አቶ ስዩም መስፍን ጋብዘዋቸዋል። ለምን እንዳልመጡ ግን አላውቅም። እነርሱም የሂደቱ አካል ናቸው። አሳታፊ የሆነው ሂደት አካል የሳልቫኪርን መንግስት በመወከል የተናገሩት የኤሌክትሪክ መስኖና ውሃ ሀብት ሚኒስትሯ ጀማ ኑኑ ኩምባ ግን በመክፈቻ ንግግራቸው ስለ ተቃዋሚዎቹ ተሳትፎ ያነሱት የለም። ታስረው ስለተፈቱትና በደንግ አሎር ስለሚመሩት የቀድሞ ባለስልጣናት ግን ተናግረዋል። ይህ መድረክ ታስረው የተፈቱት የኤስፒኤልም ጓዶቻችን በብሔራዊ እርቅ ሂደቱ እንዲሳተፉ ጠቃሚና ትክክለኛ ሁኔታ ይፈጥራል አወያዮቹ ኢህአዴግና ኤኤንሲ በፓርቲ ጉዳይ ካላቸው ሰፊ ልምድ አንጻር ኤስፒኤልኤም ውስጣዊ የፓርቲ ልዩነቱን በሰላማዊ መንገድ እንደሚፈታ እናምናለን። ተቃዋሚዎቹ በዚህ የኤስፒኤልኤም ውስጣዊ የፓርቲ ውይይት ላይ ያላቸውን አስተያየት፣ ተሳታፊም የሆኑ እንደሆነ ምላሻቸውን አላገኘሁም። እንዳገኘው መለስበታለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።